በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ዘገባ ወደ አዲስ አበባ እንዳለን። የኢትዮጵያ መንግስት ሁለት ታዋቂ ተቃዋሚ ፖለቲከኞችን ይዞ ማሰሩ ተገልጧል። የአንደኛው ክስ በሽብር ፈጠራ ነው ተብሏል። ይህንን የመንግስት እርምጃ በፖለቲካ ምክንያት የተነሳሳ ነው ሲሉ ተቃዋሚ መሪዎች አውግዘውታል። ከአዲስ አበባ የደረሰንን የፒተር ሃይላይንን ዘገባ ሰለሞን አባተ ለዕለቱ አብይ ርዕስ እንዲህ አዘጋጅቶታል። ነባር የተቃዋሚ መሪ ናቸው የሚባሉት በቀለ ገርባ የተያዙት በኢትዮጵያ መንግስት በሽብር ፈጠራ ቡድንነት ተፈርጆ ከታገደው የኦሮሞ ነጻነት ግንባር ጋር ግንኙነት አላቸው በሚል ምክንያት መሆኑን የኢትዮጵያ መንግስት ቃል አቀባይ አቶ ሽመልስ ከማል ገልጸዋል። በተነገርባ በቀለ ገርባ በፌዴራሉ ጸረ ሽብር ግብረ ኃይል ተይዘው የታሰሩት በቅርቡ ከታገደው የሽብር ፈጠራ ቡድን ኦነግ ጋር አላቸው በተባለ ግንኙነት ምክንያት ነው። በአዲስ አበባ ዩኒቨርሲቲ የእንግሊዝኛ ቋንቋ መምህር የሆኑት በቀለ ገርባ በኢትዮጵያ ትልቁ ነው የሚባለው ተቃዋሚ ጥምረት የመድረክ የሥራ አስፈጻሚ ኮሚቴ አባል እና የኦሮሞ ፌዴራላዊ ዴሞክራሲያዊ ንቅናቄ ምክትል ሊቀመንበር ናቸው። ሌላው የኦሮሞ ተቃዋሚ መሪ የሆኑት የኦሮሞ ሕዝብ ኮንግረሱ ኦልባና ሌሊሳም እንዲሁ በቁጥጥር ስር ውለዋል። ይሁን እንጂ የኦልባና ጉዳይ ከሽብር ፈጠራ ጋር የተያያዘ ይሁን አይሁን ለጊዜው አልተገለጸም። የወቅቱ የመድረክና የኦሮሞ ፌዴራላዊ ዴሞክራሲያዊ ንቅናቄም ሊቀመንበር ዶክተር ሞጋ ፍሪሳ ሁለቱም ሰዎች ለየፓርቲያቸው ከውጭ አካላት ጋር ግንኙነት ያደርጉ እንደነበር ገልጸዋል። በዚያ የፓርቲ ኃላፊነቶቻቸውም በደቡብ ኢትዮጵያ በርቀት አካባቢዎች ውስጥ ስላለው የድርቅና የምግብ እጥረት ሁኔታ መረጃ እንደሚሰጡ ዶክተር ሞጋ ጠቁመው እነዚያ መረጃዎች የሚይዟቸው ጭብጦች አንዳንድ ጊዜ መንግስት ከሚለው ጋር እንደሚጋጩ አመልክተዋል። በተለይ በቀለ ገርባ የኢትዮጵያ መንግስት በቢሊዮኖች ዶላር የሚቆጠር የእርዳታ ገንዘብ ለፖለቲካ ጭቆና ያውላል በሚል ቢቢሲ ላወጣው ዘገባ መረጃ ሰጥታችኋል ተብለው ስለታሰሩ ሰዎች ይናገሩ እንደነበር ዶክተር ሞጋ ጠቁመዋል። በቀለ ስለ ኢትዮጵያው ከባድ ረሃብ ይናገር ነበር። ሌሎች ሰዎች ደግሞ ለጋዜጠኞቹ መረጃ ሰጥተዋቸዋል። ለቢቢሲ መረጃ የሰጡ የደቡብ ሰዎች መታሰራቸውንም ሰምተናል። ስለዚህ ምክንያቱም ይኸው ነው ብለን ነው የምንጠረጥረው። የቢቢሲ ዘገባ ኃላፊነት የጎደለው ነው በሚል የኢትዮጵያ መንግሥት በብርቱ ተቃውሞታል። በውጭ ጉዳይ ሚኒስቴሩ ዌብሳይት ላይ የወጣ መግለጫ ተቃዋሚ ፓርቲዎችና ሂውማን ራይትስ ዋች የሚባለው ቡድን ቀደም ሲልም ተመሳሳይ ውንጀላዎችን ያሰሙ እንደነበርና መሠረተ ቢስ ሆነው መገኘታቸውን ይናገራል። ይኸው መግለጫ አክሎም እርዳታ አግባብ ባልሆነ ተግባር ላይ ውሏል የሚለው ክስ በአስርተ ዓመታት ውስጥ ባልታየ ድርቅ ሳቢያ በሚሊዮኖች የሚቆጠሩ ሰዎች ለስቃይ በተዳረጉበት በዚህ ወቅት ለጋሾች የእርዳታ እጆቻቸውን እንዲሰበስቡ ለመግፋት የታሰበ ነው ብሏል። በቢቢሲው ዘገባ ውስጥ ከተነሱት ሰዎች መካከል ነባሩ የተቃዋሚ መሪ በየነ ጴጥሮስ ይገኙበታል። ፕሮፌሰር በየነ ዛሬ በስልክ በሰጡት መግለጫ እርዳታ አግባብነት ለሌላው አድራጎት ማራመጃ ይውላል የሚለውን ክስ እንደሚደግፉ ተናግረዋል። የበቀለ ገርባና የኦላና ሌሊሳም መታሰር አስደ አስደንጋጭ መረጃዎችን ለመገናኛ ብዙሃን የሚሰጡ ሰዎችን ሊያሸማቅቅ የሚችል የተለየ ሀሳብና አመለካከት ያላቸውን ሰዎች የማሳደድ ዘመቻ አካል ነው ብለውታል። ደቡብ ውስጥ ያሉ ደጋፊዎቻችንንና ሰዎችን በተለይ ደግሞ የቢቢሲ ሪፖርተሮች መረጃዎችን አግኝተውባቸዋል ወደ ተባሉ አካባቢዎች መርቶ ይዞ ሄዷል ያሉትን አንድ ግለሰብ እያዋከቡ ነው። መንግሥት አንገብጋቢ ናቸው የሚላቸውንና ሊደብቃቸው የሚፈልጋቸውን መረጃዎች ያወጣሉ በሚላቸው ሰዎች ላይ ክስ ለመመሥረት የሚያስችል ነገር የሚቆፍሩ የደህንነት ሰዎችን ወደ አካባቢው አሰማርቷል። እነዚህ የአሁኖቹ እስሮች የተፈጸሙት መንግሥትን በብርቱ የሚተቹ ሁለት ጋዜጠኞች በሽብር ፈጠራ አድራጎት በተከሰሱበት ወቅት መሆኑ ተዘግቧል። ክሶቹና እስራቱ ተቃውሞን ለማፈን ሽብር ፈጠራን እንደ ሰበብ በማስቀደም የተፈጸሙ ናቸው ሲሉ ዓለም አቀፍ የሰብዓዊ መብቶችና የፕሬስ ነጻነት ተሟጋቾች ቡድኖች ስጋታቸውን እያሰሙ ነው። አቃቢያነ ሕጉ ግን ጋዜጠኞቹ በኤሌክትሪክና በስልክ መስመሮች ላይ ተንኮል ሲሰሩ እንደነበር እየተናገሩ የአድራጎትም ከሙያቸው ጋር ግንኙነት የለውም ሲሉ ይከራከራሉ።